ኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ የላቀ ሐሳብ ለበለጠ ድል በሚል ስያሜ ዘጠነኛ ድርጅታዊ ጉባኤውን ነገ መስከረም ስምንት ቀን በጅማ ከተማ እንደሚከፍት አስታወቀ። የጉባኤው ቃል አቀባይ አቶ አዲሱ አረጋ ለጋዜጠኞች በሰጡት መግለጫ ባለፉት ሦስት ዓመታት በነበሩ የድርጅቱ ፖለቲካዊና ውስጣዊ እቅዶች ላይ ሪፖርት ቀርቦ በውይይት እንደሚጸድቅም ተናግረዋል። ከአጀንዳዎች መካከል አንዱ የድርጅቱን ታሪክ የሚመለከትና የነበሩትን ስያሜዎች እንዲሁም የአርማ ለውጥ ማድረግ መሆኑን ቃል አቀባዩ አስምረውበታል። ዘገባ አለን። ባለፉት 28 ዓመታት ሲጠቀምበት የነበረውን ስያሜ አርማና ድርጅታዊ መዝሙር በአዲስ የሚተካበትና ራሱን አሁን ከደረስንበት የትግል ምዕራፍ አንጻር ራሱን አጠናክሮ የሚወጣበት ጉባኤ መሆኑ ነው። ስለዚህ የተዘጋጁ ረቂቅ ስያሜዎች አሉ። የተዘጋጀ አማራጭ ሎጎ ወይም አርማ አለ። እንዲሁም መዝሙሮችን በአማራጭ ተዘጋጅተው ከጉባኤው አባላት ተወያይተውበት በሚደርሱበት ውሳኔ መሰረት ድርጅቱ ራሱን ሪብራንድ አድርጎ ይወጣል ማለት ነው። በዚህ ጉባኤ ላይ 1066 አባላት እስከታች ካለው መዋቅር ተወክለው የሚሳተፉበት ሲሆን 250 የሚሆኑ ተሳታፊዎች ደግሞ አለ ድምጽ በታዛቢነትም እንደሚሳተፉበት ተነግሯል። የአባላቱን ውክልና በተመለከተ ከዚህ ቀደም ባልተለመደ መንገድ ሁሉም አባላት በአጀንዳው ላይ ተወያይተውበት ተወካዮቹ መመረጡንም ገልጸዋል። በዚህ ጉባኤ ላይ ኦህዴድ ከዚህ ቀደም ይተዳደርበት የነበረውን የመተዳደሪያ ደንብ ማሻሻልና ድርጅቱን የሚመሩ አመራሮችም ምርጫ እንደሚካሄድበት አቶ አዲሱ አረጋ ገልጸዋል። ትግሉ ከደረሰበት ምዕራፍ አንፃር ትግሉን መሸከም የሚችሉ በብቃት፣ በስነ ምግባር፣ በህዝብ ተቆርቋሪነት የተሻለ ብቃት ያላቸው ቁጥራቸው በርከት ያለ ወጣት ምሁራን አመራሮች ወደ አመራር እርከን ይመጣሉ ተብሎ ነው የሚጠበቀው ማለት ነው። ማክሰኞ መስከረም ስምንት በሚደረገው የጉባኤው መክፈቻ ላይ ከስድስት ሺህ በላይ የተለያዩ የማህበረሰቡ አካላት የሚሳተፉበት ሲሆን የድርጅቱ ሊቀመንበርና ጠቅላይ ሚኒስትር ዶክተር አብይ አህመድ የመክፈቻ ንግግርም እንደሚያደርጉበት ይጠበቃል። ለአሜሪካ ድምጽ ሙክታር ጀማል ነኝ፣ ጅማ